የአሜሪካ ድምፅ ባለፉት ሰባ አምስት ዓመታት በዓለም ዙሪያ ያሉ የተለያዩ አድማጮችና ተመልካቾች ከሌሎች ምንጮች ሊያገኟቸው የማይችሏቸውን መረጃዎች ለዓለም ሲያደርስ መቆየቱን ዋና ዲሬክተሯ አማንዳ ቤኔት ገልጠዋል። ዛሬ እየተከበረ ያለውን የዓለም የፕሬስ ነጻነት ቀን ምክንያት በማድረግ ከባልደረባችን ሳሌም ሶሎሞን ጋር ቃለ ምልልስ ያደረጉት ቤኔት በራሳቸው የጋዜጠኝነት ህይወትና የቪኦኤ ዳይሬክተር ሆነው በአፍሪካ ሀገሮች ባደረጓቸው ጉብኝቶች ከጋዜጠኞች ያገኟቸውን ቁም ነገሮችም አካፍለውናል። ሶሎሞን አባተ ነው ያጠናቀረው። ነጻ ፕሬስ፣ ነጻ መገናኛ ብዙሃን በሌሉበት ዴሞክራሲ ይኖር ዘንድ ዘበት ነው። የቪኦኤ ዳይሬክተር አማንዳ ቤኔት ቃለ ምልልስና ሐሳብ መነሻ ቃላት ናቸው። በዚህም ምክንያት አሉ ቤኔት፣ የፕሬስ ነጻነት የዩናይትድ ስቴትስ ሕገ መንግሥት የመጀመሪያው ማሻሻያ መሠረት መሆኑ የአጋጣሚ ጉዳይ አይደለም። ለሕዝቡ ገለልተኛና ነጻ ሆኖ መረጃ ሊያቀርብ የሚችል ወገን በሌለበት ሁኔታ ዴሞክራሲያዊ ኅብረተሰብን መፍጠር ከቶ አይቻልምና። ስለዚህ you can ስለዚህም በዓለም ዙሪያ እንደምትመለከቱት መንግስታት ችግር ውስጥ በሆኑ ጊዜ ወይም ህዝቡ የማይወደውን አንዳች ነገር ባደረጉ ጊዜ ወይም ስልጣንን በኃይል የመቆጣጠር እርምጃዎች ሲወስዱ መፈንቅለ መንግስት ሲፈጽም፣ ጥያቄ ውስጥ የሚገቡ ምርጫዎች ሲካሄዱ ቀድመው የሚወስዱት እርምጃ መገናኛ ብዙሃኑን መዝጋት ነው። ይህ ለመሆኑ ለምን ይሆን? ዳይሬክተር ቤኔት መልሱን ቀጠሉ። ምክንያቱም መረጃ ኃይል እንደሆነ ይገነዘባሉና ነው። እናም ሕዝቡ ብዙ ኃይል በእጆቹ ውስጥ ሲኖር የመሪዎቹን ሥልጣን ሚዛን ላይ የማስቀመጥ አቅምና ጉልበት አለው ማለት ነው። ስለዚህ ሥልጣናቸውን ጨምድደው ለመቆየት እንዲችሉ መገናኛ ብዙሃኑን ይዘጓቸዋል ብለዋል። ቤኔት በዓለም ዙሪያ እውነትና ሐቀኛ መረጃ ዛሬ ፈተና ላይ ናቸው። የሳሌም ጥያቄ ቀጠለ። የተፈተነና የእውነተኛ ጋዜጠኛነት ከምንጊዜም በላይ አስፈላጊነቱ እየታየ ነው። አሁን እርስዎ ካሉት በመነሳት በዚህ ሁኔታ የአሜሪካ ድምፅ ቦታ የት ይሆን? አማንዳ ቤኔት ይመልሳሉ። ለሰባ አምስት ዓመታት ያህል የአሜሪካ ድምፅ ገለልተኛ የተረጋገጠ ዜናና መረጃዎችን ሊያገኟቸው ለማይችሉ ወይም ሌላ መንገድ ለሌላቸው ሀገሮች ህዝቦች እያደረሰ ይገኛል። በዓለም ዙሪያ ላሉ እጅግ ዝግ ወደ ሆኑ ሀገሮች ነው የምናሰራጨው። በዓለም ዙሪያ ለነጻ ፕሬስ መረጃ ቅርበት ያለው ወይም ክፍት የሆነው ህዝብ ከ13 ከመቶ እንደማይበልጥ ሚስ ቤኔት አስታውሰው፣ እያገለገልን ያለነውም ከዚያ ውጭ ያለውን ሰፊ የዓለም ህዝብ ሊያምነው የሚችለው መረጃ እንዲደርሰው ለማድረግ ነው ብለዋል። በዚህ ሁኔታ ውስጥ ታዲያ በእነዚያ ዝግ ባሏቸው ሀገሮች ውስጥ ለነፃ መገናኛ ብዙሃን ባልታደሉቱ መረጃን ለህዝብ ለማድረስ በየዕለቱ እየጣሩ ያሉ የሚዲያ ሠራተኞችም ማንኛውም በመደበኛዎቹ የአካባቢ መድረኮች ላይ ያለ ሰው ለሚደርሱበት ችግሮች የተጋለጡ መሆናቸውን ቤኔት ተናግረዋል። So በድፍን ዓለም እጅግ ምርጥ ጋዜጠኞች መሆን እንችላለን ብለውኛል። በዓለም እጅግ ድንቅ የሆኑ ታሪኮችን መዘገብ እንደሚችሉ ነግረውኛል። ነገር ግን እነዚያን ታሪኮች ለአየር ወይም ለህትመት የሚያበቃልን አናገኝም፣ ምክንያቱም መገናኛ ብዙሃኑ የተያዙት የራሳቸው አጀንዳ ባላቸው ሰዎች ነው። ይህ ትልቅ ችግር ነው። ሌላው ችግር አፍሪካ ውስጥ ጋዜጠኞች የሚከፈላቸው ደሞዝ እጅግ አነስተኛ በመሆኑ ከጋዜጠኝነት መርህና ስነ ምግባር ውጪ በሆነ መንገድ የድብቅ ክፍያዎችን ወደ መቀበል ይሄዳሉ። ስለማይከፈለን ነው ይህንን የምናደርገው የህይወት ጉዳይ ነው ይላሉ። ይህ እጅግ የከበደ ፈተናና ትግል ነው ለነሱ። የቪኦኤዋ ዳይሬክተር አፍሪካ ውስጥ በአካል ተገኝተው ሁኔታውን ታዝበዋል። ከጋዜጠኞች ጋር ተነጋግረዋል። በናይጄሪያና፣ በማዕከላዊ አፍሪካ ሪፐብሊክ፣ በዩጋንዳ የሪፖርተሮችን የዕለት ተዕለት ፈተናዎች ታዝበዋል። ሥራቸውን እያከናወኑ ሳሉ የተደበደቡ ጋዜጠኞችን ዩጋንዳ ውስጥ አግኝተዋል። ከመላ አፍሪካ ሰብስበው ያነጋገሯቸው ጋዜጠኞችና የመገናኛ ብዙሃኑ ባልደረቦች ስለ ችግሮቻቸው ሲናገሩ የሚሰሩት የራሳቸው ፍላጎትና ተልእኮ ያላቸው ሰዎች በሚቆጣጠሯቸውና በሚያስተዳድሯቸው የሚዲያ ተቋማት ውስጥ እንደሆነ እንዳጫወቷቸው አማንዳ ቤኔት ገልጸዋል። ሊዘጓቸው ከሚሞክሩና ከሚዘጓቸውም ሰዎች ጋር መታገል ይጠበቅባቸዋል። መሳሪያዎቻቸውን ከሚቀሟቸው ጋር መታገል ይኖርባቸዋል። ይደበደባሉ። ምስጋና ይግባውና ለጊዜው እኛ ጋ እስር ቤት ያለ ጋዜጠኛ የለም። ይሁን እንጂ ለመያዝና ለመታሰር የተጋለጡ ናቸው። ስለዚህ በየአካባቢው ካሉ ጋዜጠኞች ጋር ተመሳሳይ ስጋት ነው የሚጋፈጡት። እኛ ሽፋን በምንሰጥባቸው ሀገሮች ውስጥ የምንመረኮዘውም በእንዲህ አይነት ደፋር ጋዜጠኞች ላይ ነው። አማንዳ ቤኔት ስለ ሴት ጋዜጠኞችም ሲናገሩ የራሳቸውንም የጋዜጠኛነት ዘመን አስታውሰዋል። የአፍሪካ ጋዜጠኞች እኔና ጓደኞቼ የዛሬ አርባ ዓመትና ከዚያ በፊት እንጋፈጣቸው ከነበረ ችግሮች ጋር ዛሬ እየተጋፈጡ መሆናቸውን ታዝቤያለሁ ብለዋል። ሴት ጋዜጠኛ ባልተለመደችበት ዘመን ያሳለፍኩትን የራሴን ሕይወት ያስታውሰኛል። በተመሳሳይ ጊዜም ስለ ቤተሰብም ማሰብ መስራት ይጠበቅብሃል የማድቤቱም ዝግጅት ሕፃናትንም ማሳደግ እናም እነሱ እንደምን ያለ መልካም ስራ እያከናወኑ መሆናቸውን መገንዘባቸውን ማየቴ ያስደስተኛል። ነጻ ፕሬስ ለዲሞክራሲያዊ ህብረተሰብ እጅግ አስፈላጊው ጉዳይ ነው ብለዋል የቪኦኤ ዳይሬክተር አማንዳ ቤኔት። ህዝቡ የሚያምነውን መረጃ ካላገኘ፣ የሚደርሰውን መረጃ ካላመነ ኃይል የለውም ማለት ነው። ኃይል የሌለው ህዝብ ደግሞ ዴሞክራሲም yellow